ማህደረ ዜና። አባቶቻቸው መራሮን የነጻነት ትግል እንደ ጥሩ ወዳጅ በጋራ አስተባበሩ ለድል በቁም በ1964 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ነፃ መንግሥት ሲመሠረት እንደ ፕሬዝደንትና እንደ ምክትል ፕሬዝደንት ነፃ ሀገራቸውን መሩ። ግን ብዙ አልቆዩም። በ1966 ተጣሉ። ጆሞ ኬንያታ ፕሬዚደንት፣ የቀድሞ ምክትላቸው ጃሪ ሞጊ ኦዲንጋ ኦዲንጋ ዋነኛ ተቃዋሚ ሆኑ። ኬንያታ ኡሁሩ ነጻነት በሚል መርሃቸው ሲቀጥሉ፣ ኦዲንጋ ኖት የት ኡሁሩ ይሉ ገቡ። ነጻነት ገና ነው እንደማለት። ሁለቱም ሲወዳጁም ሲጣሉም መከታ ጋሻቸው ከየጀርባቸው ያለው ጎሳ ነው፣ ኩኩዩና ሉዮ። ዘንድሮ ልጆቻቸው ይፎካከራሉ። ኬንያ ነገ ትመርጣለች። ምርጫው መነሻ፣ ያለፈው ልምድ ማጣቀሻ፣ አካባቢያዊ እንድምታው መድረሻችን ነው። ላፍታም አብራችሁን ቆዩ። ፕሬዚደንት ኡሁሩ ኬንያታና ዋነኛ ተቀናቃኛቸው ራይላ ኦዲንጋ ከዘር ደም ውርስ በተጨማሪ በፖለቲካውም በርግጥ የየአባቶቻቸው ልጆች ናቸው። የፖለቲካ አንድነት ልዩነቶቻቸው ምክንያት ግን ከተለወጠው ዘመን ዓለም ጋር ተለውጧል። እንደ አባቶቻቸው ነፃነት አለ የለም አይከራከሩም። የምጣኔ ሀብት እድገት፣ የዲሞክራሲ ስርዓት ስርጸት፣ ሙስናና ድህነት እንጂ። በእናንተ ላይ እንተማመናል። እስካሁን የሰራ ነውን በግልጽ አይታችሁታል። ይህ ልማትና እድገት እንዲቀጥል እንፈልጋለን። ፕሬዚደንት ኡሁሩ ኬንያታ ናቸው። ኬንያታም ስልጣን የያዙት በ2013 በተደረገው ምርጫ ነበረ። ከ2014 ጀምሮም የኬንያ ምጣኔ ሀብት በየዓመቱ በአማካኝ አምስት ከመቶ ያድጋል። ከሁለት ወር በፊት የመረቁት ናይሮቢን ከወደብና መዝናኛ ከተማይቱ ሞምባሳ ጋር የሚያገናኘው ረጅም ዘመናዊ የባቡር መስመር ለኬንያታ መስተዳድር ትልቁ የሥራ ውጤት ነው። በ1966 የኡሁሩ ኬንያታንና የራይላ ኦዲንጋን አባቶች ካጣሏቸው ልዩነቶች ዋናው የካፒታሊስት ኮሚኒስቶች ፖለቲካዊ ሽኩቻ ነበረ። ያኔው ፕሬዚደንት ጆሞ ኬንያታ መንግስታቸው የቀድሞ የኬንያ ቅኝ ገዢ ብሪታንያን ጨምሮ ከምዕራባውያን ሀገራት ጋር ያለውን ግንኙነት ማጠናከር አለበት ባይ ነበሩ። ኦዲንጋ ኦዲንጋ በአንጻሩ ከምዕራቦቹ ጋር ያለውን ግንኙነት ላላድርገን፣ ከምስራቆች በተለይም ከህዝባዊት ቻይና ጋር ጠንከር ያለ ወዳጅነት እንመስርት ይሉ ነበር። ናይሮቢን ከሞምባሳ ጋር የሚያገናኘውን ዘመናዊ የባቡር ሀዲድ የዘረጉት ጆሞ ኬንያታ ይጠሏቸው የነበሩት ቻይኖች ናቸው። የጁሞ ኬንያታ ልጅ ኡሁሩ ኬንያታም ዘመናዊ የባቡር ሀዲድ ማዘርጋታቸውን የኬንያን ምጣኔ ሀብት የማሳደጋቸው ጉልህ ምስክር አድርገው ለምርጫ ይቀሰቅሱበታል። በ1960ዎቹ የህዝባዊት ቻይናን ወዳጅነት በመፈለጋቸው ከምክትል ፕሬዝደንትነት የተወገዱት የጃራሞጊ ኦዲንጋ ኦዲንጋ ልጅ ራይላ ኦዲንጋ ባንጻሩ የምጣኔ ሀብቱን እድገት የባቡር ሀዲድ ግንባታውንም በሙስና የተለወሰ ይሉታል። በአሁኑ ጊዜ በሥራ ላይ በሚውለው በእያንዳንዱ ሽልንግ ልክ ሌላ ሽልንግ ይሰረቃል፣ ግለሰቦች ኪስ ይገባል። አለቅ ጤናረው የበቆሎ ዱቄት ዋጋም ለኦዲንጋ ኬንያታን ለመተቻ አንዱ ምክንያት ነው። ከማኅበራዊ መገናኛ ዘዴዎች እስከ ቴሌቪዥን ክርክር፣ ከቤት ለቤት ቅስቀሳ እስከ አደባባይ ሰልፍ ፉክክር ደምቆ የዓለም መገናኛ ዘዴዎችን ስቦ የሰነበተው የምርጫ ዘመቻ ተጠናቋል። በ2007ቱ ምርጫ ውጤት ሰበብ ከደረሰው ደም አፋሳሽ የጎሳ ብጥብጥ በቅጡ ያላገገመው ኬንያዊ ግን የምርጫ ዘመቻውን ከመስማት ባለፍ በስጋትና ፍርሃት ሲከታተለው ነው የሰነበተው። ባለፈው ሳምንት አንድ የምርጫ ኮሚሽን ባለስልጣን ሞተው መገኘታቸው የቀሰቀሰው ቁጣም የተፈራው እንዳይከተል አስግቶም ነበረ። ኢትዮጵያዊ የፖለቲካ ተንታኝ አቶ ፍቅረ ማርያም መኮንን እንደሚሉት መወጋገዝ፣ መወነጃጀልና መነቃቀፍ የደመቀበት የተፎካካሪዎች ክርክር ቁጣና ስሜታዊነት ያጠላበት የየደጋፊዎቻቸው ሰልፍ የከፋ ሊከተል ነው የሚል ስጋት አጭሮ ነበረ። ግን የምርጫ ዘመቻው በሰላም አበቃ። ብዙ ጭቅጭቆችና ክርክሮች የነበሩበት ነው። ከምርጫ ቦርዱ ጋር በተያያዘ የነበሩ ውዝግቦች ነበሩ። ተቃዋሚዎች ብዙ ጊዜ በምርጫ ቦርዱ ላይ ቅሬታ ያነሱ ነበረ። የምርጫ ክርክር አጠቃላይ ሂደቱም ስም በማጥፋት በመወነጃጀል ላይ የተመሰረተ እና ስጋት የሚፈጥር አይነት ነበር ግን በኋላ በሂደት እየረገበ ሂዶ የተቃዋሚ ውስጥ ጥያቄዎችን እየተመለሱ ሂደው በአጠቃላይ ሰላማዊ በሆነ መንገድ ነው ወደ ምርጫው የተቃረቡት ብሎ ማለት ይቻላል። ታኅሳስ ማብቂያ 2007 የተደረገው ምርጫ ዘመቻም ልክ እንደ ዘንድሮ ሲያሰጋ ቆይቶ በሰላም ነበር የተጠናቀቀው። የምርጫው ውጤት ሲታወጅ ግን የነበረው ሁሉም እንዳልነበረ ሆነም። ኢትዮጵያዊ ጋዜጠኛ ብሩክ ተስፋዬ ያኔ እዚያው ኬንያ ነበረ። የኬንያን ኤሌክትሮ ኮሚሽን ምርጫውን ውጤት ከማሳወቁ በፊት ሚዲያ እየመራ ነበረ እና በወቅቱ ፕሬዚዳንት የነበሩት ኪባኪ በኦፖዚሽኑ ሊደር ራይላ ኦዲንጋ እየተመሩ እንደነበረ በተለያዩ ቴሌቪዥኖች ይተላለፍ ስለነበረ ሕዝቡ ያንን እያየ ከቆየ በኋላ የምርጫው ኮሚሽን ግን አሸናፊው ፕሬዚዳንት ኪባኪ እንደሆኑ አናውንስ ሲያደርግ የኬንያ ኤሌክትሮ ኮሚሽን ወዲያውኑ በዛው ምሽት ነው፣ ቫዮለንሱ ወዲያው ተነስቶ ግጭት ተነሳ። ግጭቱ እንደተነሳ በጣም አስከፊ ሁኔታ ነበረ። ያኔው ፕሬዚደንት ሙዋይ ኪባኪ እንዳሁኑ ፕሬዚደንት ኡሁሩ ኬንያታ ወይም እንዳባታቸው ሁሉ የኩኩዩ ጎሳ አባል ናቸው። ያኔ ቀስተዳመና ዘንድሮ ደግሞ ልዕለ ጥምረት የሚል ኅብረት የፈጠሩትን ተቃዋሚ ፓርቲዎችን በ2007ም በ2013ም ዘንድሮም የሚመሩት ራይላ ኦዲንጋ የልዎ ጎሳ አባል ናቸው። የ2007ቱ ምርጫ ውጤት እንደታወጀ በሁለቱ ጎሳዎች መካከል በተቀሰቀሰው ግጭት በትንሽ ግምት ከ1300 በላይ ሰው ተገሏል። በብዙ ሺህ የሚቆጠር ቆስሏል፣ ተፈናቅሏልም። በግጭቱ ላይ ተመስርቶ ዘ አልቲሜት ቻሌንጅ የሚል ኖቬል ላይ ያሳተመው ብሩክ እንደሚለው ያኔው ጥፋት በይፋ ከሚዘገበው በላይ ዘግናኝ ነበረ። በትክክል በተፈጸሙ ነገሮች ላይ በእውነት ላይ ተመርኩዞ በነበረ ታሪክ ላይ ነው የጻፍኩት። እጅግ በጣም ለማመን የሚዘገንኑ ሁኔታዎች ተፈጥረዋል። በሞት አፋፍ ላይ ላለች ልጁ ወተት ማግኘት እስኪያቅተው ድረስ እርዳታ ማግኘት ያልቻለበት ሁኔታ ተፈጥሯል። እንግዲህ በገዛ ሀገሩ በተወሰነች ልዩነት ትልቅ ቢዝነስማን ወደ ልመና ተሻግሮ የነበረበት ሁኔታ አለና፣ ይሄ ታሪክ በእውነት ላይ የተመረኮዘ ኬንያ ውስጥ የተፈጸመ ብዙ የታየ ነገር ነው። ለምሳሌ ቤተ ክርስቲያን ውስጥ የተሸሸጉ ሰዎችን ከውጭ ተቆልፎ እሳት ተለኩሶ ያ ቤተ ክርስቲያን ነዷል። አሁን ይሄ ለምሳሌ ፊልሙ በእጅ ያለ ነገር ነው። በ2013ቱ ምርጫ የ2007ቱ አልተደገመም። የዘንድሮው ደግሞ ከሁለቱም ጊዜ የተሻለ ይሆናል የሚል ተስፋ ተጥሎበታል። እንዲያውም የጋራ ብልጽግና ሀገራት ማኅበርን የታዛቢዎች ቡድን የሚመሩት የቀድሞው የጋና ፕሬዚደንት ጆን ድራማኒ መሃማ ምርጫው የኬንያ ዲሞክራሲ መብሰሉ የሚታይበት ነው ይላሉ። ከፍተኛ ትኩረት የሚሰጠው ምርጫ ነው። እኔ ልዩ እመርታ የሚታይበት ምርጫ እለዋለሁ። የኬንያ ዲሞክራሲ መብሰሉ የሚታይበት ምርጫ ነው። ኬንያ በአህጉሪቱ ከሚገኙ ዲሞክራሲያዊ ሀገራት አንዷ መሆኗ የሚመሰከርበት። የተቃዋሚዎቹ መሪ ራይላ ኦዲንጋ በ2007ቱም በ2013ቱ ምርጫ ተቃዋሚዎችን ወክለው የተፎካከሩ ፖለቲከኛ ናቸው። ፕሬዝደንት ውሁሩ ኬንያታ በ2013 የተመረጡ ከ2007ቱ ምርጫ በኋላ ለተቀሰቀሰው ደማፋሳሽ ግጭት ተጠያቂ ናቸው ተብለው የተከሰሱ ፖለቲከኛ ነበሩ። ፍቅረ ማርያም መኮንን እንደሚሉትም ዋና ፖለቲከኞቹ ከዚህ ቀደም የነበሩት ናቸው። የኬንያ ፖለቲካም ከጎሳ ተጽዕኖ የተላቀቀ አይመስልም። ምንም እንኳ በጎሳ ፖለቲካ ፓርቲዎችን መደራጀት ባይፈቀድም የምርጫ ቅስቀሳን በተመለከተ፣ ድምፅ አሰጣጡን በተመለከተ ያለው አጠቃላይ ሂደት ግን በጎሳ ፖለቲካ ላይ የተመሰረተ እንደሆነ ግልጽ ነው። የተቃዋሚው መሪ ራይላ ኦዲንጋ እንደሚሉት ስጋቱ ከህዝቡ አእምሮ፣ በእርግጥ አሁንም አልጠፋም። ይሁንና ካለፈው ጥፋት ብዙ በመማሩ ሰላማዊ ነው ይላሉ። በስልጣን ላይ ያለው መንግሥት ግን የምርጫውን ውጤት ለራሱ ለማድረግ የፈጠራ ፍራቻ በህዝቡ ዘንድ እያሰራጨ ነው በማለት ይወቅሳሉ። መንግስት በህዝቡ ዘንድ አርቴፊሻል ፍራቻ እየለበትንበት የተዘጋጁ ሰዎች አሉ ይላል። እነዚያ ሰዎች እነማን እንደሆኑ ግን አይናገሩም። ሀገሪቱ በጣም ሰላም ናት። ሁሉም ኬንያዊ ድምፁን ለመስጠት ተዘጋጅቷል። መንግስት ግን በምርጫው ሂደት ጣልቃ መግባት እንዲያስችለው በህዝቡ ዘንድ ፍርሃት እየነዛ የጸጥታ አስከባሪዎች በየስፍራው የሚያሰፍርበትን ምክንያት እየፈጠረ ነው። ህዝቡ በነፃነት ፍላጎቱን እንዳይገልጽ ለማገድ ነው። ኬንያዎች ከ2007ቱ ጥፋት ተምረው የጎሳ ልዩነታቸውን ካጠበቡ የቀድሞው የጋና ፕሬዚደንት ድራማኒ መሃማ እንዳሉት ዲሞክራሲ ለማያውቀው ለምስራቅ አፍሪቃ አብነት፣ ለመላው አፍሪቃም ምሳሌ የማይሆኑበት ምክንያት የለም። ፍቅረ ማርያም መኮንን እንደሚሉት ደግሞ በጎሳው ልዩነት፣ በስጋት ፍራቻው መሃል እንኳ አሁን የመገናኛ ዘዴዎች ነፃነት፣ የተቃዋሚ ፖለቲከኞች መብት፣ የመንግሥት ተቋማት ገለልተኝነት ለተቀሩት የምስራቅ አፍሪቃ አስተማሪ ነው። ሚዲያዎች ነጻ ናቸው። በተለይ ከአብዛኛው ምርጫ ግጭት ከተከሰተ ወዲህ ሚዲያዎች ጥንቃቄ የተሞላበት ገለልተኛ የሆነ አቋም ይዘው በነጻ ሀሳባቸውን የሚገልጹበት ሁኔታ ይታያል። የፖለቲካ ፓርቲ መሪዎችም ቢሆን እንደዚህ የሚታሰሩበት፣ የሚንገላቱበት በአብዛኛው በነጻነት ነው የሚንቀሳቀሱት። በነፃነት ነው የምርጫ ቦርዱንም ሆነ መንግስትን የሚያወግዙት። የፍትህ ስርዓቱ የበላይነት አለው። መንግስትም በተቃዋሚ ፓርቲዎችም በፍትህ ስርዓቱ ላይ አመኔታ አላቸው በአብዛኛው በሜዳው ገለልተኛነት አመኔታ አላቸው። በጦር ሰራዊቱ በፖለቲካ ጣልቃ ባለመግባቱ አመኔታ አላቸው። ከዚህ አንጻር ሲታይ ዲሞክራሲው ከሌሎች ሀገሮች የተሻለ ስር የሰደደ ነው ብሎ ማለት ይቻላል። የነገው ምርጫ ውጤት የምስራቅ አፍሪቃን የእስካሁን ፖለቲካዊ መርህ ሊቀይር ይችላልም እየተባለ ነው። እርግጥ ነው ፕሬዚደንት ሁሩ ኬንያታ እንዳሉት በድጋሚ ቢመረጡ የመንግስታቸው የውጭም የውስጥም መርህ አይለወጥም የሶማሊያውን አክራሪ ደፈጣ ተዋጊ ቡድን አሸባብን እንዲወጋ የዘመተው የኬንያ ጦርም ውጊያውን ይቀጥላል። ራይላ ኦዲንጋ ግን ጦሩን ወደ ሀገራቸው ለመመለስ ቃል ገብተዋል። ኬንያም ጦሯን ወደ ሶማሊያ ስታዘምት፣ ኦዲንጋም ጠቅላይ ሚኒስትር ነበሩ። ጦሩ በ2011 ሶማሊያ ከሰፈረ ወዲህ የአሸባብ ታጣቂዎች በተደጋጋሚ ኬንያን አሸብረዋል። በ2013 ዌስትጌት በተባለው የገበያ አዳራሽና ጋሪሳ ዩኒቨርሲቲ ላይ የተጣሉት ጥቃቶች የሚጠቀሱ ናቸው። የኬንያ ጦር ጥር 2016 የገጠመው ሽንፈት ደግሞ እጅግ ከባድ ነው። በትንሽ ግምት 150 ወታደሮች ተገለውበታል፣ ብዙ ተማርከዋል። የኬንያ መንግሥት እስካሁን የደረሰበትን ጉዳት በይፋ አላመነም። ሶማሊያ እስካሁን ሰላም አለመሆኗ ግን እውነት ነው። ኦዲንጋም ጦሩን ለማስወጣት የሰጡት ምክንያትም ሶማሊያም ሰላም ላትሆን፣ ኬንያም ሰላሟን አታ ወታደሮቿም መገደል የለባቸውም የሚል ነው። የፖለቲካ ተንታኝ ፍቅረ ማርያም መኮንን ግን ኦዲንጋ ቢመረጡ ያሉትን ያደርጋሉ ማለት አጠራጣሪ ነው። ሚስተር ኦዲንጋ ስልጣን ላይ እያሉ ነው ጦር ሰራዊቱ ወደ ሶማሊያ የተላከው። አሁን ወደ ስልጣን ቢመጡ ጦር ሰራዊት እንዲወጣ ያደርጋሉ የሚለው ጥያቄ አጠራጣሪ ነው። ግን በምርጫ ዘመቻ ጊዜ ሊባል ይችላል፣ ለፖለቲካ ፍጆታ ሊነገር ይችላል። ግን በተግባር ሊደረግ ይችላል የሚለው አጠራጣሪ ነው። ምክንያቱም መውጣቱ ከፍተኛ የሆነ የጸጥታ ክፍተት ስለሚፈጥር እና ኬንያንም ጸጥታ አደጋ ላይ ስለሚጥለው በተግባር ማድረግ ያደርጉታል የሚለው ራሱ አጠራጣሪ ይሆናል። በነገው ምርጫ 19.6 ሚሊዮን ሕዝብ ድምፅ ለመስጠት ተመዝግቧል። ሕዝቡ ፕሬዝደንቱን፣ 67 ሴናተሮችን ወይም የህግ መወሰኛ ምክር ቤት አባላትን፣ 349 የህግ መምሪያ ምክር ቤት አባላትን፣ 47 አገረገዦችን ይመርጣል። ለሴቶችና ለወጣቶች የተመደቡ መቀመጫዎችም አሉ። ዋናውን መቀመጫ ግን አባቶቻቸውን ከተኩት ልጆች የሚቆጣጠረው ፖለቲከኛ ማንነት በርግጥ ያጓጓል። ግን ያው እንደ ሌሎቹ ሁሉ ነገ ይለያል። ነጋሽ መሐመድ ነኝ። ቸር ያሰማን።